ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መጋቢት 222012 ዓ ም ዝግጅታችን ጀመረ። በምዕራብ ኦሮሚያ ተቋርጦ የነበረው የቴሌኮም አገልግሎት እንዲጀምር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። ይሄ ቡድንም በከፍተኛ ደረጃ መስመር እንዲዝ ስለተደረገ፣ እየተደረገም ስላለ ቴሌኮም ሰርቪሱ ክፍት እንዲሆን የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ዛሬ ከሰጡት መግለጫ የተወሰደ ነው የሰማችሁ። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኝ ስቱዲዮ ነው ያለው። በነገራችን ላይ ከባልደረቦቻችን ሰማንያ ከመቶ የሚሆኑት በዚህ ምሽት የምትሰሟቸውና ሌሎችም ከየቤታቸው እየሰሩ ነው ያሉት። ኢትዮጵያም በየመስኩ ተሰማርተው ይገኛሉ፣ በሌሎችም ቦታዎች ያሉት። አሁን የሰዓቱን ዋና ዋና የዓለም ዜና እናቀርባለን። ጤና ይስጥልኝ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። ቀጣዮቹ ሁለትና ሶስት ሳምንታት ኮሮና ቫይረስ ሊያስከትል የሚችለው የከፋ ጉዳት የሚታይበት ጊዜ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድ አሳስበዋል። በተለይም በገበያዎችና የትራንስፖርት አገልግሎቶች ውስጥ ሁሉም ሰው አካላዊ ርቀትን እንዲጠብቅ አሳስበዋል ጠቅላይ ሚኒስትሩ። መንግስት እነዚህ የቫይረሱ መከላከያ እርምጃዎች መተግበራቸውን በሕግ አስከባሪ አካላት በኩል እንደሚከታተልም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። እያንዳንዱ ግለሰብ ለደህንነቱ ኃላፊነት አለበት ሲሉም በዚሁ በፌስቡክ ገጻቸው ባሰፈሩት መልእክት አስገንዝበዋል። ወረርሽኙን ለመከላከል ከተቋቋመው የሚኒስቴሮች ኮሚቴ ጋር መወያየታቸውንና ክንዋኔዎቹን መገምገማቸውን ያመለከቱት ጠቅላይ ሚኒስትሩ በኮሚቴው ሪፖርት መሰረት ትልቁ ፈታኝ ሁኔታ አካላዊ ርቀትን መጠበቅ አለመቻሉ መሆኑን ነው ያስገነዘቡት። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሮና ቫይረስ ወረርሽኝ በምርጫ 2012 ኦፕሬሽን እቅድና የጊዜ ሰሌዳ ላይ የፈጠረውን ችግር ገምግሞ ውሳኔ አሳልፈዋል። ቦርዱ ባወጣው የምርጫ የጊዜ ሰሌዳ መሰረት ምርጫው ነሐሴ 23 ቀን እንዲካሄድ ወስኖ በዚያም መሰረት የተገለጹ ተግባራት ጊዜ ተይዞላቸው እያከናወነ ለሕዝብ ሲያሳውቅ መቆየቱን ብሔራዊ ምርጫ ቦርዱ በመግለጫው አመልክቷል። ቦርዱ ስራዎቹን በጊዜ ሰሌዳው መሰረት ለማከናወን ጥረት እያደረገ ባለበት ወቅት ባለፉት ሳምንታት በሀገሪቱና በዓለም ላይ የተከሰተው የኮሮና ወረርሽኝ እንቅስቃሴዎችን እንዲቋረጡ ማስገደዱን አክሎ አስታውቋል። ቦርዱ በተፈጠሩት ሁኔታዎች የተነሳ ምርጫውን በጊዜ ሰሌዳዎች መሰረት ማካሄድ የማይቻለው መሆኑን ተረድቶ መከናወን ያለባቸው ስራዎች ለጊዜው እንዲቆሙ መወሰኑን ነው ያመለከተው። የሕዝብ ተወካዮች ምክር ቤት ይህንኑ ተገንዝቦ ውሳኔ ለመስጠት ያገለግለው ዘንድ ውሳኔውንና ያካሄዳቸውን የዳሰሳ ጥናቶች ለምክር ቤቱ ለማስተላለፍ መወሰኑን ቦርዱ አስታውቋል። ዝርዝሩን በነገ ዘገባ እንመለስበታለን። የኮሮና ቫይረስ ወረርሽኝን ለመግታት ሲባል የሙስሊሙ ማህበረሰብ በማናቸውም የጸሎት ወቅት ወደ መስጊዶች እንዳይሄድ የኢትዮጵያ የእስልምና ጉዳዮች ምክር ቤት ውሳኔ ዝርዝሩን ይዟል። የኮሮና ቫይረስ ወረርሽኝን ለመግታት ውሳኔዎች ማስተላለፉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ምክር ቤቱ እንደገለጸው በእምነቱ መሰረት በተደረገው ፈትዋ ወይንም ደግሞ እምነታዊ ትንታኔ መሰረት በዚህ አስቸጋሪ ጊዜ መሰባሰብ አደጋ ስላለው ማህበረሰቡ እንዲቆጥብ አሳስቧል። የእምነት ሂደቶችን በተመለከተም የምክር ቤቱ ዋና ጸሐፊ ሼህ ቃሲም መሐመድ ተከታዩም ብለዋል። የበሽታው አደገኝነትና ስርጭት እየጨመረ በመምጣቱ ሌላ ተጨማሪ ፈትዋ መስጠት አስፈላጊ ሆኖ ተገኝቷል። በዚህም መሠረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ካለበት ሃይማኖታዊና ሀገራዊ ኃላፊነት አኳያ የሚከተለውን ፈትዋ ሰጥቷል። በበሽታው የተያዙና በዕድሜ የገፉት ሰዎች ብቻ ሳይሆኑ ሁሉም የሙስሊሙ ማህበረሰብ አባላት እቤታቸው ውስጥ መስገድ ግዴታ ነው። ምክር ቤቱ ባሳለፈው ውሳኔ የጋራ የእምነት ትምህርት እንዲቋረጥ የተደረገ ሲሆን በምክር ቤቱ ፕሬዝዳንት ሙፍቲ ሀጅመር ኢድሪስ እና በምክትል ፕሬዝደንቱ ዶክተር ጄይላን ከዲር የሚመራ የኮሮና ቫይረስን መከላከል ላይ የሚሰራ ታስክ ፎርስ መቋቋሙንና የተለያዩ የግንዛቤ ሥራዎች እንደሚሰራ አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የኤርትራ የጤና ሚኒስቴር የምግብና የመጠጥ ቤቶች እንዲዘጉ መወሰኑ ተገለጸ። የኮሮና ቫይረስ ስርጭትን ለመቀነስ ሲባል ብዙ ሰው የሚስተናገድባቸው የምግብና የመጠጥ ቤቶች፣ ፍርድ ቤቶችና የኢንተርኔት ካፌዎችን የመሳሰሉ ድርጅቶች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን የጤና ጥበቃ ሚኒስቴሩ አስታውቋል። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ቁጥር ባለፉት አስር ቀናት ውስጥ ወደ አስራ አምስት እንዳሻቀ ሚኒስቴሩ ገልጿል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል። ወደ ኤርትራ የሚደረጉ የአውሮፕላን በረራዎች ከመቋረጡ በፊት ከውጭ ሀገር ወደ ኤርትራ በገቡ መንገደኞች ላይ ባለፉት ቅርብ ቀናት በተደረገላቸው ምርመራ ሶስት መንገደኞች በኮሮና ቫይረስ መያዛቸው በመረጋገጡ በአስር ቀናት ውስጥ በበሽታው የተያዙ ሰዎች ቁጥር ወደ አስራ አምስት ማሻቀቡን የኤርትራ የጤና ሚኒስቴር ትላንት መጋቢት 21 አስታወቀ። ከነዚህ ሶስት አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል አንዷ ሴት እንደሆነችና እድሜያቸውም ከአርባ ስምንት እስከ ስልሳ እንደሆነ የገለጠው የኤርትራ የጤና ሚኒስቴር በለይቶ ማከሚያ አስፈላጊው ክትትልና የሕክምና ድጋፍ እየተደረገላቸው እንደሆነም ጨምሮ አስታውቋል። ከዚህ ጋር በተያያዘ የኤርትራ መንግስት የኮሮና ቫይረስ ርጭትን ለመከላከል የግንዛቤ ማስጨበጫ ትምህርቶችንና ምክረ ሐሳቦችን እንዲሁም መመሪያዎችን እያወጣ ቢሆንም በህብረተሰቡ ዘንድ እየታዩ ያሉ ማህበራዊ ርቀትን ያለመጠበቅና መሰብሰብን የመሳሰሉ ክፍተቶችን ለማቆም ከመጋቢት ሀያ አንድ ጀምሮ በስራ ላይ የሚውል ተጨማሪ ውሳኔዎችን እንዳወጣ የኤርትራ የጤና ሚኒስቴር አስታውቋል። በመመሪያው ውሳኔ መሰረት ከዛሬ ጀምሮ መመሪያዎችን በሚጥሱ ሰዎች ላይ በሚመለከተው የመንግስት አካላት አስፈላጊው እርምጃ እንደሚወሰድባቸውም ተወስኗል ከዛሬ ጠዋት አስራ ሁለት ሰዓት ጀምሮ አምራች ድርጅቶች ባንኮች መድኃኒት ቤቶችና የምግብና የንጽህና ሸቀጣሸቀጥ ሱቆች ተከፍተው እንዲቆዩ ምግብ ቤቶችና ሌሎች ብዙ እንግዶችን የሚያስተናግዱ አገልግሎት ሰጪ ድርጅቶች ለሁለት ሳምንት ተዘግተው እንዲቆዩ ሰራተኞቻቸው ደግሞ ከስራ ሳይባረሩ ሙሉ ደሞዝ እየተከፈላቸው በስራው ላይ እንዲቆዩ ተወስኗል ከዚህ በተጨማሪ ሁሉም የፍርድ ቤት መጋበያዎች እንዲዘጉ አስቀድሞ የተያዙ ጉዳዮችና ቀጠሮዎች ደግሞ በእንጥልጥል እንዲቆዩ ተወስኗል። የሰዎችን አስፈላጊ እንቅስቃሴ ለማስወገድም የውሃ ኤሌክትሪክና የቴሌፎን ክፍያዎች ለአንድ ወር እንዲቋረጡና በሚቀጥሉት ወራት እንዲከፍል የኤርትራ የጤና ሚኒስቴር አዲስ ባወጣው መመሪያ አስታውቋል። ከዚህም በተጨማሪ ሁሉም የመንግስት መስሪያ ቤቶች በመንግስት የሚወጡ መመሪያዎችን በጥብቅ ለመተግበር የሚያስችል አሰራር እንዲከተሉ እንደሚገደዱ በአጽንኦት ያሳስበው የኤርትራ የጤና ሚኒስቴር መመሪያ ተጨማሪ ዝርዝር መመሪያዎችን እንደሚልክ አስታውቋል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ በዓለም ዙሪያ በኮቪድ-19 ኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 801004 መድረሱን እስካሁን በበሽታው ለኅልፈት የተዳረጉት ቁጥር ደግሞ ከ38740 ማለፉን ከጆንስ ሆፕኪንስ ዩኒቨርሲቲ የተገኙ መረጃዎች ያመለክታሉ። በአህጉር አፍሪካ በኮሮና ቫይረስ ተጋላጭ ቁጥር ከፍተኛው የተመዘገበባት ደቡብ አፍሪቃ ጥብቅ የሆነ የቫይረሱ ምርመራ ማካሄድ እንደምትጀምር ዛሬ አስታውቃለች። ፕሬዝደንቱ ሲሪል ራማፎሳ ትናንትና በሰጡት መግለጫ ከቤት ወደ ቤት እየተዘዋወሩ ምርመራውን የሚያካሂዱ አስር ሺህ የመስክ ሰራተኞች በጥቂት ቀናት ውስጥ እናሰማራለን ብለዋል። የማይክል ብራውንን ዘገባ አሉላ ከበደ ይዟል። ደቡብ አፍሪቃ ለሀያ አንድ ቀናት የሚዘልቀውን ዜጎች ከቤት እንዳይወጡ የሚያዘውን ድንጋጌ ካሳለፈች ቀናት አስቆጥራለች። ፖሊስ ደንቡን የተላለፉ በርካታ ሰዎችን በቁጥጥር ሥር አውለዋል። ይህም ሆኖ በፍጥነት እየተዛመተ የመጣው የኮሮና ቫይረስ ወረርሽኝ ያሳሰባት ደቡብ አፍሪቃ የተጠናከረ እርምጃ መውሰድ መወሰኗን ያስታወቀችው 1326 ለቫይረሱ መጋለጣቸው የተረጋገጠ ሰዎች መኖራቸውንና ሶስት ሰዎች በዚሁ ሳቢያ ለህልፈት መዳረጋቸውን ነው ፕሬዝዳንቱ በትላንቱ ምሽት ንግግራቸው ያመለከቱት። በሌላ በኩል ደቡብ አፍሪካ የማህበራዊ ድጎማ ለመቀበል በሚወጡ አረጋውያንና አካል ጉዳተኞች ላይ የፈጠረውን ጫና ለማቅለል በያዝነው ሳምንት የአውቶቡሶችንና የታክሲ አገልግሎቶችን ፈቅዳለች። በሌላ የአፍሪካ ዜና ዚምባብዌ 21 ቀናት የሚቆይና ከቤት መውጣትን የሚያገድ ደንብ በብሔራዊ ደረጃ ከትላንት አንስቶ ተግባር ላይ አውላለች። በሀጉሪቱ በህዝቧ ቁጥር ቀዳሚዋ የሆነችው ናይጄሪያም ትላንት ማምሻው ላይ ነው ናይጄሪያውያን ረዘም ላሉ ቀናት የሚያስፈልጋቸውን ምግብና ሌሎች ቁሳቁሶች ለመሸመት በመሯሯጥ ላይ በነበሩበት ወቅት የ14 ቀናቱን የአደባባይ እንቅስቃሴ የሚገድብ ደንብ ይፋ ያደረገችው። በግብጽ ትላንት ባለስልጣናት ከታሪካዊዎቹ የጊዛ ፒራሚዶች የሚነሱ ባለቀለም ብርሃኖችን በምርጨት ነበር ዜጎች ከመኖሪያ ቤታቸውን እንዳይወጡ የሚያዘውን ገደብ ያስተዋወቁት። በጥድፊያ በሚለዋወጠው የኮሮና ቫይረስ ወረርሽኝ መዛመት የእስካሁኑ መረጃዎች እንዳመለከቱት በመላው አፍሪቃ ለቫይረሱ የተጋለጡት ሰዎች ቁጥር ከ በላይ ሲደርስ በህመሙ ሳቢያ ህይወታቸውን ያጡት ደግሞ 173 መድረሳቸው ተረጋግጧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ዙሪያ የኮሮና ቫይረስ ወረርሽኙን ይዞታ በተመለከተ ደግሞ ቻይናና ደቡብ ኮሪያን በመሳሰሉ ሀገሮች የቫይረሱ ስርጭት መሻሻል ቢያሳይም ወረርሽኙ በክልሉ መዛመቱ አበቃ ማለት አይደለም፣ ገና ረጅም ጊዜ ይወስዳል ሲል የዓለም የጤና ድርጅት አሳስቧል። የደብሊው ኤች ኦ የምዕራባዊ ፓሲፊክ ክፍለ ዓለም አካባቢ ዲሬክተር ዶክተር ታኬሺ ካሳይ ረጅም ጊዜ የሚወስድ ትግል ነው ብለዋል። ነቅተን መዋጋታችንን ልናቆም አንችልም ሲሉም አክለዋል። እያንዳንዱ ሀገር እንደየራሱ ይዞታ ለወረርሽኙ ምላሽ መስጠቱን መቀጠል እንዳለበትም አሳስበዋል። ቻይና ዛሬ አንድ ተጨማሪ የቫይረሱ ህመምተኛ እንደሞተባት አስታውቃለች። 48 አዲስ ተያዦች መመዝገባቸውንም አክላ አመልክታለች። የዓለም የጤና ድርጅት የአጣዳፊ ሁኔታ መርሃ ግብሮች ዋና ዲሬክተር ማይክል ራይን በበኩላቸው በአሁኑ ወቅት በወረርሽኙ ከማናቸውም በከፋ ሁኔታ የተጠቁት ስፔንና ጣሊያንን የመሳሰሉ ሀገሮች በቅርቡ የስርጭቱ ይዞታ ጋብ ይልላቸዋል የሚል ተስፋ እንዳለ ተናግረዋል። ደቡብ ኮሪያ 125 አዲስ የቫይረሱ ተጠቂዎች መመዝገባቸውን አስታውቃለች። ስፔን 849 ተጨማሪ ሰዎች እንደሞቱባት ትናንት ሰኞ አስታውቃለች። በቫይረሱ ተያዦች ቁጥር ዩናይትድ ስቴትስ ስፔንንም ጣሊያንንም እየመራች ነች። ወረርሽኙ እጅግ በበረታባት የዩናይትድ ስቴትስ ኒውዮርክ ክፍለ ግዛት እስካሁን ከዘጠኝ መቶ በላይ ህሙማን ሞተዋል። ሆስፒታሎች የሚጎርፈውን ብዛት ያለው ታካሚ ለመርዳት እየታገሉ ናቸው። የኒውዮርክ አገረ ገዢ አንድሮ ኮሞ የወረርሽኙ ሁኔታ አጣዳፊ ካልሆነባቸው የሀገሪቱ አካባቢዎች ሐኪሞችና ነርሶችን መታችሁ እርዱን ሲሉ ተማጽኖ አቅርበዋል። በዩናይትድ ስቴትስ የቫይረሱ ተጠቂ ብዛት ከ164000 የሞቱ ሰዎች ቁጥር ከ3100 አልፏል። የዩናይትድ ስቴትስና ዓለም አቀፉን የወረርሽኙን ወቅታዊ ይዞታ በዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና ዩናይትድ ስቴትስ ማሳቹሴትስ ክፍለ ግዛት በሚገኝ አንድ የአርበኞች እንክብካቤ ማዕከል 11 አርበኞች መሞታቸው ተዘግበዋል። የክፍለ ግዛት የመንግስታዊ የጤና ማዕከሉ ኃላፊ በዚህ የተነሳ ከኃላፊነታቸው እንዲወገዱ ተደርጓል። ከሞቱት መካቸው በምርመራ ተገኝቶላቸው የነበሩ እንደሆኑ ዜናው አመልክቷል። ጀርመን፣ ብሪታንያና ፈረንሳይ ለኢራን የሕክምና ቁሳቁስ የሚያቀብሉበትን መንገድ እንዳመቻቹ ተጠቁመዋል። ጀርመን ዛሬ እንዳስታወቀችው ይህ የዩናይትድ ስቴትስ ማዕቀብ ተጥሎ ባለበት ሁኔታ የሚከናወነው የመጀመሪያ እንቅስቃሴ መሆኑ ነው። የጀርመን የውጭ ጉዳይ ሚኒስቴር ወደ ኢራን የሚላከው እንዴት ያለ የሕክምና አቅርቦት እንደሆነ ደግሞም የሚሳተፉ ኩባንያዎች የትኞቹ እንደሆኑ ግን የገለጸው ነገር የለም። አመሰግናለሁ ቆንጂት። ለዓለም ዜና ቆንጂት ታየም ከቤቷ ሆና ያቀናበረችውን ዜና ነው ያደመጣችሁት። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 22/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። እጅ እንነሳለን እጅ እንነሳለን እንንሣ የዜማውን ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምፃውያኑን ሚሚ ሙሉ ቀንና ትንሣኤ ጎበናን አነጋግረናል፣ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ የሰጡትን መግለጫ የተከታተለው ሙክታር ጀማል ተከታዩን ዘግቧል። የኦሮሚያ ክልል አዳማ ከተማ ሦስት ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግስት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጡ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግሥትና የፓርቲዎችን ጨምሮ ምንም ዓይነት ስብሰባዎች እንዳይካሄዱ ህብረተሰቡ ከገጠር ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት። በሚቻለው መጠን ህብረተሰባችን፣ በተለይ ገጠር አካባቢ ያለው ማህበረሰብ በቀዬው በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ፣ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ ይሄን ውሳኔ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስነዋል ማለት ነው። በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያ እና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልሉ ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግሥት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያ እና የሺሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት። መንግስት እነዚህን ውሳኔዎች እነዚህን የውሳኔ ሀሳቦች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችለውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይህንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ሌሎችም አካላት ተረባርበው ህግን በማስከበር ይህን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን። የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግሥት ሕጋዊ እርምጃ እንደሚወስድ አቶ አዲሱ አጽንኦት በመስጠት ነው የገለጹት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር፣ ይህ በእንዲህ እንዳለ በምዕራብ ኦሮሚያ ወለጋ ዞኖች ተዘግቶ የነበረው የስልክና የኢንተርኔት አገልግሎት መከፈቱን እንዳስደሰታቸው የአካባቢው ነዋሪዎች እየተናገሩ ነው። አገልግሎቱ መከፈቱ ህብረተሰቡ የኮሮና ቫይረስን ስርጭት መከላከል እንዲችል ለማድረግ ተጨማሪ አቅም እንደሚፈጥር የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ተናግረዋል። አገልግሎቱን ለእኩይ አድራጎት ይጠቀማሉ ያሏቸው ግለሰቦችም ያንን አድራጎታቸውን እንዲያቆሙና ለበጎ ተግባር እንዲያውሉት አስተዳዳሪው ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች በሰጡት መግለጫ በምዕራብ ኦሮሚያ ወለጋ ዞኖች ለወራት ተዘግቶ የነበረው የስልክና ኢንተርኔት አገልግሎት መከፈቱን መግለጻቸውን ተከትሎ ህብረተሰቡ ዘንድ የተፈጠረውን ስሜት በስልክ አሰባስበናል። አቶ ዋጋሪ ዋቆያ የሆሮ ጉድሩ ዞን አሙሩ ወረዳ ነዋሪ ናቸው። በጣም ደስ የሚል ተሰግሬ ነበር። ቤተሰብ እና ቤተሰብ ሳይገናኝ እስካሁን ደግሞ ጠቅላለው ከውጭም ያለው ሀገር ውስጥም ያለው ሁሉም እየተደዋወለ ነው፣ በጣም ደስ ብሎት። ስራችን ተቋርጦ ነበር በመካከል። ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት? ሶስት ወራት አካባቢ ነው የተዘጋው። የነቀምቴ ከተማ ነዋሪ የሆኑት አቶ ቶላ ቦሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረ እና በአካባቢው ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል። በጣም ደስተኛ ነኝ። ብዙ ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ። ያው ኢንተርኔት ነገሮች ስለበሽታው ራሱ ለሰው ማስተማር ትችላለ። ትልቅ አስተዋጽኦ አለው። አሁን አንድ ብርትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ እዛ ሳ ድረስ በስልክ ታዝና የአነቃ ትወዝዳለ። ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውሎድ አድርገው ነው የሚችሉ እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ። የአገምሳ ከተማ ነዋሪዋ ወይዘሮ ቴነሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ። እኔ በጣም ደስ ብሎኛል። ለኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወለጋ ክፍለ ሀገር ምንም ሪፖርት የለንም ነበር። ይተለቀቀልን ዜና ይድረሰው፣ ጸሎታችንን ደን ሰው አቅርበን እንደ ወንድሜ ደውያለው፣ ለናት የደውያለው፣ ለልጅ የደውያለው አጎቴ ደውዬ ያለው በጣም ደውዬ ደስ ብሎና ዜናውን ሰላሙ ሚስትን ይሄን በሽታ ደግሞ በጆሮ እንደሰማ አሁንም ፈጣሪ ያስኑ ኢየሱስ ክርስቶስ ያርቅልን ነው ምለሁኒ። ከደምቢዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር። ዘሜ ዳውጃል አባላለ በሶስት ወራት ኔትወርክ እኛ ጋር አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር አሉት ቤተሰቦቻችን ጋር መገናኘት አልተቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደምቢዶሎ ነዋሪ በብዙ መንገድ ተጎዳ። እና ኔትወርክ አሁን ያው በዛሬ ቀን መጥተዋል። ደምዱኑ የሆነ ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥተዋል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በእኔን ጭምር ማለት ነው። በጣም ደስ ብሎ ነው የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኢልያስ ውመታ የስልክና ኢንተርኔት አገልግሎት ተዘግቶ የነበረው በአካባቢው ተፈጥሮ በነበረው የጸጥታ ችግር ሳቢያ እንደሆነ አስታውሰው ቴክኖሎጂውን ለእኩይ ተግባር ከመጠቀም ይልቅ ለጥሩ ስራ ማዋል ያስፈልጋል ብለዋል። ጸጥታ ሀገር በተያያዘ አቋረጡ ይታወቃል። ይሄም ደግሞ መንግስትን ፈልጎት ያደረገ ሳይሆን የሁኔታው አስገዳጅነት ነው። ባላለፉት ሁለት አመታት በዚህ ዞን ውስጥ የነበረው ሁኔታ ይታወቃል። በእኩይ ተግባር ላይ የተሰማሩ አካላት ሰዎችን የማፈን ንብረት የመቀማት የመግደል ንግድ ሁኔታዎችን የማቆም ትምህርት ቤት ሰው ወጥቶ እንኳን የማይታከምበት፣ እርሻውን ሁሉ በስነስርአት ወጥቶ እርሻውን የማይሰራበት፣ ቡናውን መልቀም እስከማይችልበት በአጠቃላይ የእርሻ ስራውን የልማት ስራዎችን የፕሮጀክት ግንባታ የተለያዩ ስራዎች ተስተጓጉሎ ነበር። ይህም ሊሆን የቻለው እንግዲህ ያው በዚህ ቴክኖሎጂውን ለጥሩ ነገር፣ ስልጣኔ በተሞላበት ሁኔታ ለትምህርት፣ ለተለያየ ነገር ከመጠቀም አልፎ ለኩ ተግባር የሚጠቀሙ አካላት ስላሉ ይህንን መሰረት ያደረገ ነው የዝግጃ የተወሰደው። በሌላ በኩል በዚህ ስራ እንዲሰሩ የሚገናኙ ከዘመዶቻቸው ጋር የሚገናኙ የሶሻል ግንኙነቶች ይኖራሉ፣ ኢኮኖሚያዊ ግንኙነቶች ይኖራሉ። ኔት ያለ ቢዝነስ የተለያዩ ነገሮች አሉ። በዚህ አካባቢ ችግር አይደርስም አይባሉም። አክሴስ ተጠቃሚዎች ለእኩይ ተግባር ሳይሆን ለጥሩ ነገር ለመማር ቴክኖሎጂን ለመጠቀም እንጂ እርስ በርስ የሚያጋጭ ስራ ብሄርን ከብሄር ሃይማኖትን ከሃይማኖት በተሻለ ስራ ለጥሩ ተግባር እንዲጠቀሙበት ሽማግሌዎችን ሀሳብ እየሰጡበት ያለ ሁኔታ ነው ያለው። የአገልግሎቱ መከፈት በዓለም አቀፍ ደረጃ እና በኢትዮጵያም ስጋት ስለሆነው የኮቪድ አስራ ዘጠኝ ወረርሽኝን አስቀድሞ ለመከላከል ተጨማሪ ግብዓት እንደሚሆን ገልጸዋል። ህዝቡ ኢንፎርሜሽን የለውም ስለ ኮሮና ቫይረስ ወይም ኮቪድ አስራ ዘጠኝ ሙሉ በሙሉ ኢንተርኔት በመቋረጡ የለውም ማለት አይቻልም። ከፕራይም ሚኒስትሩ ጀምሮ የክልል ፕሬዚዳንት፣ የክልል ምክትል ፕሬዚዳንት፣ ኃላፊዎች በሙሉ ጉዳዩ የሚመለከታቸው በየቀኑ ኢንፎርሜሽን ሲሰጡ ነበር። የቴሌቪዥን አክሰስ፣ የሬዲዮ አክሰስ፣ የኤፍኤም አክሰሶች ስላሉ ህብረተሰቡ በተወሰነ ደረጃ ያገኛል፣ ሲያገኝም ነበር። እኛም ደግሞ እንደ ዞን የተለያዩ ኮሚቴዎች ተዋቅሯል። መደረግ ስለሚገባው ጥንቃቄ በየደረጃው እስከታች ድረስ ለማሳወቅ ሲተላለፍ ነበር ማለት ነው። አሁን ግን በተሻለ ደረጃ ዓለም በተጨባጭ ምን ላይ እንደምትገኝ እንደገና የተለያዩ ዞኖች ውስጥ ያለ ሁኔታ ማዕከል አካባቢም ያለው ሁኔታ እያንዳንዱን ኢንፎርሜሽን ለመከታተል ሞር አክሴስ ስለሚፈጠር ከህዝቡም ይህንን ነበር ስጠይቅ የነበረው ባለሙያዎችም ይህንን ውስጥ ጠይቁት ነው የነበረው የእኛም ጥያቄ ነበር። በአሁኑ ሰዓት የሰላሙም ሁኔታ በተሻለ ደረጃ ላይ ስለሚገኝ መለቀቁ ይህንንም ችግር ይፈታል ሰውም ኢንፎርሜሽን አክሴስ ያገኛል ብዬ አስባለሁ። በሆሮ ጉድሮ ወለጋ ቄለም ወለጋ እና ምስራ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙክታር ጀማልንና ናኮር መልካን ለዘገባዎቹ አመሰግናለሁ። የትንታኔ መጽሔት ይቀጥላል። የድሬዳዋና የሐረሪ ክልል አስተዳደሮች የታክሲ አገልግሎትና ወደ አጎራባች ክልሎች የሚደረጉ እንቅስቃሴዎችን አግደዋል። አዲስ ቸኮል ተጨማሪ አለው። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስታፈሰ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ከነገ ጀምሮ የከተማ ታክሲ አገልግሎት እየሰጡ ያሉ ባጃጆች፣ ፎርሶች፣ ሚኒባሶችና ጋሪዎች ስራቸውን እንዲያቆሙ ተወስኗል። ወደ ከተማ የሚገቡና የሚወጡ የሕዝብ ማመላለሻ ተሽከርካሪዎች እንቅስቃሴም የተከለከለ ሲሆን ወደ ከተማ የሚያስገቡ ሁሉም ኬላዎች ዝግ እንዲሆኑ ተወስኗል ብለዋል። ይህ ግን ከጅቡቲ የሚገቡ ምግብ ነክ ቁሳቁሶች ነዳጅና የመሳሰሉትን አይጨምርም ብለዋል። አስተዳደሩ ሌሎች ክልከላዎችንም አሳልፏል። የገበያ ቦታዎች ጋር በተያያዘ የእለት ፍጆታን መሰረት ያደረጉ የምግብ ሸቀጦችን ሳይጨምር ዋና ዋና የገበያ ቦታዎች ዝግ ሆነው እንዲቆዩ የተወሰነ መሆኑም የታይዋን የአሸዋ እና ሌሎችም ትልልቅ የገበያ ቦታዎች መሰረት አድርጎ ከነገ ዕለት ጀምሮ ምንም አይነት እንቅስቃሴ እንዳያደርጉና ግብይት እንዲቆም በጣም ንክኪና የሰው ብዛት ስላላቸው የተወሰነ መሆኑ ነው። ከፍተኛ የሰው ኃይል ቅጥር ያላቸው የፋብሪካዎች በከተማችን ያሉ እረፍት ጊዜ ያላቸውን የረፍት ቃል ፍቃድ በመስጠት የሰው ቁጥራቸውን እንዲቀንሱ እንዲሁም የሽፍት አሰራር ዘዴን በመጠቀም የሰው ኃይላቸውን ከንክኪና ርቀትን ጠብቆ ከሚደረጉ እንቅስቃሴዎች ጋር በተያያዘ በሽታውን ለመከላከል በሚያስችል መልኩ ፋብሪካዎችም ይሄንን እንዲያደርጉ ተወሰነ መሆኑና በዚህ መሰረት እንዲያስፈጽሙ መመሪያዎቹ ከነገ እለት ጀምሮ ተግባራዊ ይሆናሉ ነው የተባለው። በተመሳሳይ የሐረሪ ክልል መንግስትም በክልሉ የኮሮና ቫይረስ ስርጭት ለመከላከል ያገዛሉ ያላቸውን እርምጃዎች በትላንትናው እለት ይፋ አድርጓል። የክልሉ መንግስት ትላንት አመሻሽ ላይ ይፋ ባደረገው ውሳኔ መሰረት በከተማ ታክሲ አገልግሎት ላይ የተሰማሩ ማንኛውም አይነት ተሽከርካሪዎች አገልግሎት መስጠት እንዲያቆሙ፣ ወደ ክልሉ ማንኛውም አይነት ተሽከርካሪዎች እንዳይገቡ ግል አውቶሞቢሎችና ወደ ገጠር ቀበሌዎች ሰዎችን የሚጭኑ ተሽከርካሪዎች የሚጭኑትን የሰው መጠን እስከ 50 በመቶ ወይም እስከ ግማሽ እንዲቀንሱ እንዲሁም ወደ ክልሉ የሚገባ ማንኛውም ሰው በኬላዎች በተዘጋጀው የሙቀት መለኪያ መሳሪያ የሰውነት ሙቀቱን እንዲያስለካ አሳስቧል። የሐረሪ ክልልም ሙሉ በሙሉ ድሬዳዋን ደግሞ በከፊል የሚያዋስነው የኦሮሚያ ክልል ወደ ክልሉ የሚገቡና የሚወጡ የትራንስፖርት እንቅስቃሴዎችን በትላንትናው ዕለት ያገደ ሲሆን የሶማሌ ክልልን በተመሳሳይ ከምግብና አስፈላጊ ቁሳቁስ በስተቀር ምንም አይነት የትራንስፖርት እንቅስቃሴ በድንበር አካባቢዎች እንዳይደረግ አግዷል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። የደሴ ከተማ አስተዳደር የገበያ ቦታዎች እንዲዘጉ ማድረግን ጨምሮ የተለያዩ ውሳኔዎችን አሳልፈዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። በአማራ ክልል በባህር ዳር ከተማ አስተዳደር ና አዊ ዞኖች ላይ በኮሮና ቫይረስ የተያዙ ሰዎች መገኘታቸውን ተከትሎ በሽታውን ለመከላከል በደሴ ከተማ የተቋቋመው የአስቸኳይ ጊዜ ኮሚቴ ኮማንድ ፖስት ሶስት ውሳኔዎችን አሳልፏል። ከተማዋ ለባህር ዳር ለአዊ ዞን ና ለተለያዩ አካባቢዎች መሸጋገሪያ ና መገናኛ በመሆኗ ለቫይረሱ ተጋላጭ ልትሆን እንደምት ችል የኮማንድ ፖስቱ ህዝብ ግንኙነት ኃላፊ ይልማ ታረፈ አስታውቀዋል። የመጀመሪያው በከተማችን ያሉ ትልልቅ ገበያ ቦታዎች ላይ ከነገ ጀምሮ ዝብ እንዲሆን ወስነናል። ሁለተኛዋ በከተማችን የሚገኙ የሶስት እግር ተሽከርካሪዎችን ጨምሮ የጋሪ አገልግሎት ሙሉ በሙሉ እንዲቋርጥ ወስነናል። በሶስተኛ ደረጃ በሁሉም አቅጣጫዎች በተለይም አካባቢዎችን ውስጥ የሚገቡ ጫትን መሰል ንግዶች ከነገ ጀምሮ እንዳይገቡና በተለያዩ ጫት ቤቶች ና ሽሻ ቤቶች ላይ እርምጃ የወሰር ነው። ቢሆንም አሁንም አንዳንድ ተጠቃሚዎች እየተገኙ በመሆኑ ተጠቃሚዎቹ ከዚህም ላይ ጭምር እርምጃ የሚወስድ መሆኑን ውሳኔ ያስተላልፈናል። የአሳለፋችሁት ውሳኔ እስከምን ያህል ጊዜ ሊቆይ ይችላል? ለሚቀጥሉት አስራ አምስት ቀናት ነው። ይህን የሚወስን ነው ለሁኔታው እንደ በሽታው ስርጭት ለቁጥጥራችን መጠን እያየን ተጨማሪ ውሳኔዎች ሊኖሩ ይችላሉ። ይህም ሊቀጥል ይችላል፣ ሊቋረጥም ይችላል። ውሳኔው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ምን ያህል ግምት ውስጥ አስገብቷል? የሚለው ጥያቄ አንስተንላቸው ነበር። ይህንም በደንብ በስፋት ያየነው እና እስካሁንም ውሳኔ ለመወሰን በጣም እንትን ብሎን የነበረው ከተማችን እንደሚታወቀው በጣም ብዙ ዝቅተኛ ነዋሪ ያለበት አብዛኛው በቀ የሚተዳደር በመሆኑ እያንዳንዱ ውሳኔዎቻችን ዋጋ ሊያስከፍሉ ይችላሉ ብለን ስላምን በጣም በስፋት በቅድመ ዝግጅት እየሰራ ነው ያለ ነው በሽታው በዚህ የሚቀጥል ከሆነ የተለያዩ አቅርቦቶች ለህብረተሰባችን ማድረስ አለብን ብለን በማሰብ በከተማ አስተዳደር ደረጃ ተቋቋመ ሀብት የማሰባሰብ ግብረ ኃይል አለ በዛ ግብረ ኃይል አማካኝነት የተለያዩ የምግብ እህሎችን የማይበላሹ ነገሮችን ጨምሮ በገንዘብ እየሰበሰብን ህብረተሰባችንን በቀጣይ በዚህ ችግር ላይ መጋለጡ ስለማይቀር እርዳታ ለማድረግ በስፋት እየተንቀሳቀስ ነው ህዝብ በሚበዛባቸው የከተማው አካባቢዎች የሚገኙ ወጣቶች ሀብቶች የእጅ ማስታጠብ አገልግሎት በመስጠት ባለ ሀብቶች የገንዘብ የማረፊያ ቦታና የተለያዩ ቁሳቁሶችን በመለገስ ችግሩን በጋራ ለመፍታት የሚያደርጉትን ጥረት ከተማስተዳደሩ አድንቆ አሁንም ግን ለቫይረሱ ተጋላጭ የሚያደርጉ መዘናጋቶች በስፋት ስለሚስተዋሉ ህዝቡ በመገናኛ ብዙሀንና በህክምና ባለሙያዎች የሚሰጠውን ምክር እንዲተገብር ጠይቀዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን ከኢትዮጵያ ዘገባዎች ወጣ ስንል ደግሞ አሜሪካውያን ከመነካካት ከመቀራረብና ከተለያዩ የማኅበራዊና የሥራ እንቅስቃሴዎች ራሳቸውን አግልለው የሚቆዩበትን ጊዜ ለአንድ ወር ያራዘሙት ፕሬዚደንት ዶናልድ ትራምፕ ውሳኔያቸው የአንድ ሚሊዮን ሰዎችን ሕይወት እንደሚያተርፍ ተናግረዋል። የዓለም የጤና ድርጅት ደግሞ ኮቪድ-19 ገና ብዙ ጉዳት ያደርሳል እያለ ነው። ዩናይትድ ስቴትስ ዛሬ የምትገኝበትን ሁኔታ ከዓለም የኮቪድ-19 የመጨረሻ መረጃዎች ጋር አካታ አዳነች ፍስሐዬ ከቤቷ ከሜሪላንድ ተከታዩን አሰናድታለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሰዎች ከመቀራረብ እንዲሩቁ የተላለፈው ውሳኔ ለአንድ ወር ያህል እንዲራዘም አዘዋል። እንዲህ አይነቱ አያያዝ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያተርፍ ይችላል ብለዋል። ሌላ አማራጭም የለንም ሲሉ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ከፍተኛ ባለሥልጣኖች ውሳኔዎች በሚገባ ቢተገበሩም እንኳን ሀገሪቱ ውስጥ ከአንድ መቶ ሺህ እስከ ሁለት መቶ ሺህ በኮዲቭ 19 ምክንያት ሊሞቱ ይችላሉ በማለት አስጠንቅቀዋል። የዋይት ሐውስ ቤተ መንግሥት የኮሮና ቫይረስ ግብረ ኃይል በየዕለቱ በሚያደርገው ገለጻ ትራምፕ ሲናገሩ በሀገሪቱ ዙሪያ እስካሁን ባለው ጊዜ አንድ ሚሊዮን የሚሆኑ ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል ብለዋል። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ብዛት ከ160 ሺህ በላይ ደርሷል፣ ከማናቸውም ሀገሮች የበለጠ ማለት ነው። እስካሁን ባለው ጊዜ ከ2800 በላይ የሚሆኑ ሰዎች በኮሮና ቫይረስ ሞተዋል። የዜና ዘገባዎች በገለጹት መሰረት ትላንት ብቻ 486 ሰዎች በሞት ተለይተዋል። አንዳንድ የዩናይትድ ስቴትስ ክፍለ ግዛቶች አስተዳዳሪዎች በቫይረሱ በጠና የታመሙትን ሰዎች ለመርዳት የሚያስፈልገው ለመተንፈስ የሚረዳው መሳሪያ እጥረት እንዳለ ትላንት ተናግረዋል። ቻይናን እና ደቡብ ኮሪያን በመሳሰሉት ሀገሮች የኮሮና ቫይረስ መዛመት እየቀነሰ ቢሆንም በእነዚህ ቀጠናዎች ኮቪድ-19 አብቅቶለታል ማለት እንዳልሆነ የዓለም የጤና ድርጅት ዛሬ አስገንዝበዋል። የተራዘመ ጦርነት ነው የሚሆነው። ምንጊዜም ቢሆን ልንዘናጋ አንችልም። እያንዳንዳቸው ሀገሮች በአካባቢያቸው ላለው ሁኔታ ተገቢ ምላሽ ከመስጠት መዘናጋት የለባቸውም። ሲሉ የዓለም አቀፍ የጤና ድርጅት የምዕራብ ፓሲፊክ ቀጠና ስራ አስኪያጅ ዶክተር ታኬሺ ካሳይ ተናግረዋል። ቻይና ዛሬ አንድ ሰው እንደሞተና 48 አዲስ በሽተኞች እንደተገኙ ገልጻለች። ማናቸውም በሀገር ውስጥ የተላለፉ እንዳልሆኑ ተገልጿል። ደቡብ ኮሪያ 125 አዲስ በሽተኞች ማግኘቷን አስታውቃለች። ዓለም አቀፍ የጤና ድርጅት በመጪዎቹ ወራት የሚኖረው የሙቀት ሁኔታ የቫይረሱን መዛመት የሚቀንስ መሆኑን የሚያሳይ ማስረጃ የለውም ብለዋል ዶክተር ካሳይ። ስለሆነም የኮቪድ-19 መዛመት ለምን ያህል ጊዜ ይዘልቃል ለሚለው ጥያቄ መልስ እንደሌለም ተናግረዋል። የዓለም አቀፍ የጤና ድርጅት የቫይረሱ ጉዳይ አማካሪ ማቲው ግሪፊት ምናልባት የሚከተለው የባሰ የኮሮና ቫይረስ መስፋፋት ሊከሰት የሚችለው በድሃ ሀገሮች ሊሆን እንደሚችል በመጥቀስ ስጋታቸውን ገልጸዋል። ላኦስ እና ሚያንማር የቫይረሱ በሽተኞችን እንዳገኙ የገለጹት ገና ባለፈው ሳምንት ነው። አንዳንድ ጠበብት ምርመራ ባለመደረጉ ይሆናል የበሽተኞቹ ቁጥር ያነሰው የሚል ግምት አላቸው። ካሳይና በዓለም አቀፍ የጤና ድርጅት ያሉት ጠበብት በሰጡት መግለጫ መንግስታት የቫይረሱን መዛመት ለመግታት ከፍተኛ ጥረት ማድረግ አለባቸው ብለዋል። መንግስታት እንዲያደርጉት የሚገባቸው ጥረት ምርመራ ማካሄድ፣ ለይቶ ማቆየት፣ የተገናኟቸውን ሰዎች ፈልጎ ኳራንቲን ማስገባት ወይም አግልሎ ማቆየት መሆኑን የኮሮና ቫይረስ የቴክኒክ መሪ ማሪያ ቫን ሄርኮቭ መክረዋል። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ ፕሮግራም ዋና ሥራ አስኪያጅ ማይክል ራያን ለጤና ጥበቃ ሠራተኞች አስፈላጊ የሆነው የአፍና የአፍንጫ መሸፈኛ ጭንብል እጥረት መኖሩን ገልጸው የተሟላ ጤና ያላቸው ሰዎች ጭንብል ማድረግ አያስፈልጋቸውም ብለዋል። ዩናይትድ ስቴትስ ውስጥ ኒውዮርክ የኮሮና ቫይረስ የተስፋፋባት ማዕከል ሆናለች። ከዘጠኝ መቶ በላይ የሚሆኑ ሰዎች ሞተዋል። ሆስፒታሎች ከበሽተኞች ብዛት ጋር እየታገሉ ናቸው። የኒውዮርክ አስተዳዳሪ አንድሪው ኮሞ በሀገሪቱ ዙሪያ የአስቸኳይ ጊዜ ግዴታ የሌለባቸው ሐኪሞችና ነርሶች ወደ ኒውዮርክ ሄደው እንዲረዱ ተማጽነዋል። በአጠቃላይ እስካሁን ባለው ጊዜ ዩናይትድ ስቴትስ ውስጥ የታመሙት ሰዎች ብዛት 164 ሺህ ደርሷል። የሞቱት ከ3100 በላይ ሆነዋል። በዓለም ደረጃ የታመሙት 787 ሺህ ሲሆኑ 166 ሺዎቹ ማገገማቸው ታውቋል። የአፍሪቃ የበሽታ ቁጥጥርና መከላከል ማዕከል በአህጉሪቱ ከ5000 በላይ የቫይረሱ በሽተኞች እንዳሉ ገልጿል። ከእያንዳንዳቸው አራት የቫይረሱ በሽተኞች አንዱ ደቡብ አፍሪቃዊ መሆኑ ታውቋል። ደቡብ አፍሪቃ ውስጥ ከቤት ቤት እየተዘዋወሩ ምርመራ የማድረግ እቅድ እንዳለ የሀገሪቱ ፕሬዝደንት ማስታወቃቸው ተዘግቧል። አዳንች ሳየ ነኝ ከሜሪላንድ አመሰግናለሁ። አዳነች፣ ወደ ተከታዩ ዘገባ እንለፍ። ባለፈው ሳምንት መጨረሻ አካባቢ የተለቀቀው እጅ እንንሳ ነጠላ ዜማ በዚህ አጭር ጊዜ ውስጥ የብዙ አድማጭን አድናቆትና በብዙዎችም ዘንድ ተወዳጅነትን እንዳገኘ እየተነገረ ነው ኤደን ገረመው ከቤቷ ሆና የዜማው ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምፃውያኑን ሚሚ ሙሉቀንና ትንሣኤ ጎበናን አነጋግራ ተከታዩን አሰናድታለች። ማኅበራዊ መራራቅ፣ የእጅ ንጽህናን መጠበቅ ባህልና ጤናን ከመጠበቅ ጋር በአንድ ሙዚቃ ውስጥ ስንግ ብለው ገብተዋል ሚሚ ሙሉቀንና ትንሣኤ ጎበና በላንጋኖሪ ከርድስ በሳምንቱ መገባደጃ ላይ ለህዝብ ያቀረቡት ሙዚቃ ተወዳጅነትን አትርፏል። ድምፃዊት ሚሚ ይህን ሙዚቃ እንዴት እንደሰሩት እንዲያጫውታኛለች። መጋዝ ለመጋዝ እና አለማየሁ አገራዊ ነው ምናምን እና እንድትሰሪ እንፈልጋለን ምናምን ብለው ደወሉልኝ። እሺ ብዬ ሄድኩኝ። ሰል ዜማው አዲስ ነው፣ እዛው ነው የሰማሁት። እንዳጋጣሚ ያው እየሰማሁ ሰው ገባሁ። አንድ በቃ እዛው ተቀረጽኩኝ ማለት ነው። ፈጠናም ስራ ምናምን ሌላ ጊዜ ሰማሁት የለም ማለት እና ስራው አንድ ቀን ነው። በቃ ሙሉ አንድ ቀን እንኳን አልተሰማ ሰማሁትን ማለት ሲለቀቅበት ምናምን ነው እየሰማው ያለ። ጥምና የዜማ ባለሙያው አለማየሁ ደመቀ ወይም አሌክስ ጥበብ ከማዝናናት ባለፈ ሀገራዊና ወገናዊ ፋይዳ ላላቸው አላማዎች የምትጠቅም መሆኗን ጠቅሶ ይህ ወቅት ደግሞ የጥበብ ወገኖች በሙሉ ሊረባረቡ የሚገባበት ወቅት ነው ይላል። የጀመረው እንግዲህ የአበጋዝ ስቱዲዮ ውስጥ ከአበጋዝ ጋር በመሆነው ነው እና ብዙ ጊዜ እንደዚህ አይነት አለምን ያሸበረ ሀገርን ደግሞ ብዙ ነገር የሚያደርግ ነገር ሲመጣ የአርቲስቱ አስተዋጽኦ ቅድሚያ መሆን መቻል አለበት። ምክንያቱም ጥበብ ትልቁ ነገሯ ከማዝናናትም አልፎ ብዙ ነገሮችን የምናስተምርበት በአጭሩ ከብዙ ገጽ ከመጻፍ በጥበብ መልኩ በትንሽ ደቂቃዎች ብዙ ነገር ማስተላለፍ የሚቻልበት ስለሆነ ተነሳን ካበጋዝ ጋር እና ሁሉ ነገር ደግሞ በፍጥነት መሆን ነበረበት። ከቀናት ጋር ነበር ጦርነታችን እዛ ላይ ሙዚቃን መጀመሪያ ጀመር ነው። ዜማውን ያነቀፈ ሙዚቅም እየሰራል አንድ ለልጅ በዚህ ሁኔታ ያለፈ በነጋታው እንግዲህ እነማን እናሰራ የሚለው ደግሞ ከኛ ጋር አብሮ የሚሰሩ የባህል መሳሪያ ተጫዋቾችን ከዚህ በፊትም ከኛ ጋር ከስቱዲዮቻችን ጋር አብሮ የሚሰሩትን ልጆች ወዲያውኑ ደዋወልን። እነሱም እንደዛው ፈጣን መልሳቸውን የሰጡን እነ ኢድሪስ ማሲንቆ በጣም እንግዲህ በሀገረሰብ ሙዚቃ ላይ በደንብ የሚታወቅ ነው። ታሲታ ክራር፣ ዋሽንትን በዚህ ሰባሰበን እንዲያም ድምፅ እንደዚያው ወዲያው ትንሣኤ ጉባኤ እና የሚሙሉ ቀን እንደለመጡ የቪዲዮም ሰዎች እንደዚሁ ቤተሰቦች ናቸው። ሌላ ቦታ የቪዲዮ ፕሮዳክሽን ያላቸው ስራዎች ነበሯቸው። እነሱን ጋር ስንደውል ወዲያውኑ ምላሽ የሰጡን እንግዲህ በሁለተኛው እና በሶስተኛው ቀን አጠቃላይ የሙዚቃውን ቀረፃ እንደዚህ ቪዲዮ ክስተኛ ጋር ደግሞ አንድ ላይ ውሎ በማደር እሱን ነገር ደረሰን እና በሶስት ቀን ምናምን ጊዜ ውስጥ ነው እንግዲህ አጠቃላይ ነገር ተጠናቅቆ ወደ ሰው እንዲደርስ ያደረግ ነው። ያለ አስከፊነት እና የሚያስፈልገው ጥንቃቄ ደግሞ ከዚህ በላይ እኛ ከለፋ ነው በላይ ብዙ እንዲያለፋ የሚገርም አደለም። ገና ብዙ ነገሮች ይቀሩናል። በየስቱዲዮ ነገሮች የተሰሩ ነው የሚገለኝ ነገር የተለያየው ሰዎች ማንኛውም አይነት መልእክት ከራሳቸው ቋንቋና ባህል ጋር ሲዋደድ ለስነልቦናቸው ስለሚቀርብ የተሻለ ይረዱታል፣ ሲል ይህ ሙዚቃ ሊወደድ የቻለበትን ምክንያት ያስረዳል።

እተዋወቃለሁ አልተዋወቀም የለም ነበር ከምስ ጊዜ የእግዚአብሔር ሰላም ተብለሽ እጅ ነፍሰሽ ነው የምታልፊው ትንሽ ከአንገቱ ጎገቡ ማጠፈ ብሎ የሚገልጽበት ሰላምታ ስለዚህ አዲስ በዓል ፈጥረሽ በአንድ ጊዜ ሰ ውስጥ የምታደረጉ ሲሆን፣ እሱኛውን እንደ ሰላምታ እግረ መንገድ እጅ መንሳት የሚለው ቃል ውስጥ ደግሞ እጅን መከልከል አለመጨበጥ የሚለው አብሮ ስላለ ከእነዚህ ነገሮች ላይ ወደ ባህላችን መልሰልችታችን እንድናዞር አድርጎናል። ይህንን ስናደረግ የግድ ደግሞ ሙዚቃውም ደግሞ ያ የባህልን ስሜት የያዘው ሙዚቃ መሆን መቻል አለበት። ባህላችን ውስጥ ያለውን አንድ ሴት እዚያም እያስታወስ ነው ስለሆነ የእኛውን ስራ በዚህ መልኩም በመግለጫችን ዘፈኑ የማማሩ ብቻ ወይም ደግሞ ለዚህ ዓላማ የሆነ ነገር በፍጥነት ማድረጋችን ብቻ አይደለም። አሁን ሰው ጋር እየሰማት ያለት ደወልልንም በሶሻል ሚዲያውም ላይ አስት የሚጻፈው ምናምሳል ከውበቱ ጋር ከምናምን ጋር ብቻ ሳይሆን ራሱ የኢትዮጵያነት ስሜት የማምጣቱን ጉዳይ አንዱ ሰው ለዛ ስራ ክብሮት እንዲሰጠው ይበልጥ እንዲነጋገርበት መልእክቱም ደግሞ ቁጥር በባለ በአምስት ደቂቃ በሚያሞላ ጊዜ ውስጥ ጥሩ መልእክትን ተሸክሞ ለሕዝቡ በፍጥነትም ስለደረሰ ብዙ ሰዎች ሼር እያደረጉት ነው። ድምፃዊ ትንሳኤ ጎበናም በዚህ ወረርሽኝ ቆዝሜ በተቀመጥኩበት ሰዓት ይህን ትልቅ ትርጉም ያለው አገራዊ ስራ እንድሰራ ስጠራ በጣም ደስተኛ ነበርኩ ብሎ የሙዚቃው የመወደድ ምክንያት ደግሞ ሁሉም ሰው በፍቅርና በቅንነት ስለሰራው ነው ይላል። አሌክስም አበጋዝም፣ እኔ አሰቡ፣ ደወሉ፣ ጠሩኝ እና ስጠራ እንዴት ደስ እንዳለኝ ልነግርሽ አልችልም። ራሴ ቆዝሜ ቁጭ ብዬ ከዛ ሀሳብ ጋር ነበርኩ። ምክንያቱም የዓለማችንም ብሎም ሀገራችንም በጣም የሚያሰጋ ነገር ነው እና እንደ አንድ ባለሙያ ዝም ማለት የለብንም። ምክንያቱም በዜና ሲነገር በዜና ሲወራ ፍርሀት ነው ወይም ደግሞ ብዙ ሰው መረዳት በዜማ ሲሆን ግን ይገባል። እንዳየሽ ደግሞ በጣም የተባረኩት ልጆች ናቸው። በሙሉ እዛ ግሩፕ ላይ የሰሩት ልጆች በሙሉ ይገርምሻል። ሲሰራ እርግጠኛ ነው ይሁ ሰዓቶች አልፈጀም። በጣም ደስ የሚል ነበረ። መልዕክቱን ለማስተላለፍ የተሰጠው ዜማ ልጁንም አዋቂውንም የሚያስተምር ዜማ ነበረ። ሲጠሩንና ሲመጣ ሀሳቡ ራሱ ሲገናኝ መልእክቱ የሚያስተላልፈው እውነት ኢትዮጵያዊነት ነው። በኢትዮጵያዊ ሪትም ነው ውበት የሰጠው ነገር የሁሉም ሰው በጥል ቦና የመምጣ እና ደስ የሚል ነገር ነው የተሰማኝ። የሙዚቃ ባለሙያዎቹ በጋራም ሆነ በተናጥል ይህ ወረርሽኝ እስኪያልፍ ድረስ ህብረተሰቡን በማዝናናት ለማስተማር ስራቸው እንደሚቀጥሉ የገለጹ ሲሆን የግጥምና የዜማ ባለሙያው አለማየሁ ደመቀም ማናችንም በዚህ ወቅት ብቻችንን ስለማንድን የእጃችንን ንጽሕና እየጠበቅንና እየተጋገዝን ይህንን ወቅት እንለፈው ሲል ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አመሰግናለሁ ኤደንን ለዘገባው። ክቡራትና ክቡራን አድማጮች ጊዜ እንዳገኘን ወደ መጨረሻ አካባቢ ደግሞ እጅ እንንሳን ይዘን እንመለሳለን። ሰሞኑን ወደ አፋር ክልል በየብስና በአይሮፕላን የገቡ ከስድሳ ሺህ በላይ ሰዎች የሰውነት ሙቀታቸው እየተለካ ማለፋቸውን የክልሉ የማኅበረሰብ ጤና ኢንስቲትዩት ባሳለፍነው ሳምንት መጨረሻ ገልጿል። ከጅቡቲ ጋር የሚያዋስነው ድንበር መዘጋቱንም ኢንስቲትዩቱ አስታውቋል። መስፍን አራጌ ዝርዝሩን ይዟል። በአፋር ክልል ማህበረሰብ ጤና ኢንስቲትዩት የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ እንዳስታወቁት የሕዝብ እንቅስቃሴ ሊኖራቸው በሚችሉ ቦታዎች ላይ ጥብቅ ክትትል እየተደረገ ነው። በየብስ በድንበር በኩልም ሆነ በአውሮፕላን የሚመጡ ሰዎች ወደ ክልሉ ሲገቡ የሰውነት ሙቀታቸው ይለካል። ጅቡቲ ድንበር አካባቢ ባለው ገላፊ መግቢያ ላይ፣ ሌላ ደግሞ ሰመራ ሱልጣን አልሚራ ኤርፖርት ላይ በሁለት ቦታ ነው። ሰው በሚገባበት ጊዜ የሰውነት ሙቀት የምንለቀው እየለካን ነው የምናስገባው። ከዚህ ጋራ ተያይዞ እስካሁን ወደ ስልሳ ሺህ አካባቢ ሰው ነው ተመርምረው የገባው እና ተጨማሪ ደግሞ ከማህበረሰብም የተለያዩ ጥቀማዎችን ለመውሰድ ስልሳ ሁለት ሀያ ነጻ የስልክ መስመር እየተጠቀምን ያለ ነው እና በዚህ ስልክም ማህበረሰብ ያላቸው ጥቃማዎችን ስለበሽታው የተለያዩ መረጃዎችን በዚህ ስልክ እየደወለ ይወስዳል። ከአስር ሰዓት ጀምሮ ማታ እስከ ሶስት ሰዓት ነው እነዚህ ስልኮች ያው ሀያ አራት ሰዓትም እንዲሰራ እዚህ ዝግጅት እያደረግን ነው ያለ ነው። እስካሁን አንድም ሰው በኮሮና ቫይረስ አለመያዙን አረጋግጠዋል። ኮሮና ቫይረስ ሙሉ ምልክት በማሳየት ተጠርጣሪ ሆኖ በምርመራው ወደ ማቆያ ክፍል የገባ የለም። ግን ከአንድ ሳምንት በፊት በዚህ መንገድ አድርገው አንድ እድሜ ሰላሳ አምስት አካባቢ የሆነች ሴት ገብታ ነበር። ከጅቡቲ ነው። ምርመራው አልፎ ወደ ማህበረሰብ ቢገቡም ከሳምንት በኋላ ጎንፋን ትኩሳት፣ እና ሌላ የሲምፓሽ ማተር ምልክት ስላሳዩ ከማህበረሰብ ጥቆማ ደረሰን በዛ ጥቆማ መሰረት እንግዲህ ከሱ ጋር አገኘትም ያሉ ሰዎች ተለይቶ አንድ ቦታ ነው ያሉት። እንግዲህ ሳምፕልም ናሙና ተወስዶ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ተልቋል። እንግዲህ ይህን ውጤት እየጠበቅና ያለ ነው። ድንበሩ እንቅስቃሴ የሚቀጥል ከሆነ አሁንም አስጊ ሁኔታዎች ሊከሰቱ ይችላሉ የሚል ምልከት አለና በእናንተ በኩል ድንበሩ እንዲዘጋ አስደርጋቸዋል። ድንበሩ እንዲዘጋ ተደርጓል። ግለሰቧ ያ መመሪያ መውጣቱ በፊት ነው ኢትዮጵያ የገቡት። አሁን ግን ሁሉም ቦታ ድንበሮች ዝግ እንደሆኑ መመሪያ ተላልፏል። ዛኛው ቦታ ተግባራዊ የሆነ ያለው ምናልባት አንዳንድ ቦታ ላይ ችግሮች ቢኖሩም አብዛኛው ቦታ ተግባራዊ የሆነ ያለው እስካሁን ይሄ ስራ ከተጀመረ ወደ ስምንት የሚጠጉ ተጠርጣሪዎች ተለይተዋል። ከነዚያው ሰባቱ ነፃ ሆነው ወደ ቤታቸው ተመልሰዋል። አንዷ የምርመራ ውጤቷ እየተጠበቀ ነው። አካባቢው ጠንካራ ማህበራዊ ተሰሰርና ባህላዊ አብሮነት ያጎለበተ በመሆኑ ተራርቆ መቆየትን ተግባራዊ ለማድረግ ቢቸገርም ተደጋጋሚ ትምህርቶችን በመስጠትና የጉዳቱን ስፋት በማሳየት የባህሪ ለውጥ እንዲያመጣ ይሰራል ብለዋል። ማህበረሰብ መረጃውን በተለያየ መንገድ ነው እያደረሰን ያለ ነው። በየአካባቢው በመንግስት መዋቅሮችም እስከ ቀበሌ ድረስ እስከ ታች ማህበረሰብ ድረስ የተለያዩ ግብረ ኃይሎች ተቋቁሞ ለማህበረሰብ መረጃውን እያደረሰ ነው ያለው። ሌላ ደግሞ የአፋርኛ ቋንቋ የሚያስተላልፉ ሬዲዮዎች አሉ፣ ያንንም እንጠቀማለን። የክልሉ የመንግስት ቴሌቪዥንም አለ። የመከላከል ተግባሩን ለማሳለጥ ለስራው የሚያስፈልጉ ግብአቶች ሙሉ በሙሉ ተሟልተዋል ባይባልም እንቅስቃሴውን ለመተግበር በሚያስችል መልኩ ከሚመለከተው አካል ድጋፍ እንደተደረገላቸው ጠቅሰዋል። የክልሉ መንግስትም አቅሙ በፈቀደ ድጋፍ ለማድረግ ቃል መግባቱን አስታውሰው የድጋፉ መጠን ግን ምን ያህል እንደሆነ ይፋ አለመደረጉን አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን፣ ተከታዩ ቅንብር ሐኪሙን ይጠይቁ ነው። የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ኮቪድ-19 እያደረሰ ያለው ሁለገብና ብርቱ ጉዳት አሁን በርቀት ያለ ስጋት አይደለም። የዓለም ሁሉ የየሰው ደጅ የዕለት ተዕለት ፈተና ሆኗል። የህመም ምልክት ሳያሳዩና ለኮሮና ቫይረስ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፍ አደጋ ጭምር የሚዳረጉም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድን ነው? በተለይ ለገዳይ የሳንባ ምች የመዳረጉስ ምስጢር፣ በሰውነት ላይ የሚያስከትለው ችግር ለምን ከሰው ሰው ተለያየ የሚሉትን ጨምሮ አሉላ ከበደ ከሳንባ ህመሞችና ጽኑ ህመም ሕክምና አዋቂው ዶክተር አሰፋ ጀጃው ጋር ባለፈው ሳምንት ጀመር ያደረገውን ቃለ ምልልስ ተከታይ ክፍል ለምሽቱ ይዞ ቀርቧል። ዶክተር አሰፋ ምልክት ሳይታይ የሚፈጠረውን ሁኔታ አስረድተው ነበር የተቋጨው ያለፈው ክፍል። የዛሬውንም ክፍል ቫይረሱ ሳንባን ማጥቃት በሚጀምርበት ጊዜ የሚከሰተውን ሂደት በሚተነትኑበት ይጀምራል። ሳምባችን ላይ ቫይረሱ ሲደርስ ለዛ ደግሞ ሰውነታችን ለመከላከል የሚያመነጫቸው ነገሮች አሉ። ሳይቶካይን የሚባሉ፣ ኢንተርሊገን የሚባሉ እነሱና ቫይረሱ ነው እንግዲህ ሳምባ ላይ ጉዳት ሲያደርሱ በተለይ ከሳምባ ውስጥ በሁለቱም በኩል ጠባሳ መምጣት ሲጀምር ሳምባው ምቹ ሁለቱም ሁለቱም አልፎ ደግሞ ሳምባችን እንግዲህ የተከፋፈለ ነው ከአንድ በላይ ያሉትን ሶስት ሶስት ክፍሎች አሉት። እሱን በሚጎዳበት ጊዜ አሁን ትንፋሽ ማጠሩ በጣም እየበረታ ይመጣል። በዚህ ደረጃ ሲቪር ዲዚዝ እንለዋለን። ከፋ ይሆናል ያ ወደ ሆስፒታል መግባት ያስፈልጋል። ሆስፒታል ከገቡት ውስጥ ግን ስንቱ ደግሞ ወደ ጽኑ ህሙማን ይሄዳሉ ስንል ከዚም ውስጥ አሁን አነስ ያለው ነው ጽኑ ህሙማን ክፍል ሌላ ጊዜ ኦክሲጅን በመስጠት ፈሳሽ በመስጠት ለተወሰነ ጊዜ ሰውነታችን የተቆጣበትን ሁኔታ ማቀዝቀዝ ይቻላል። ከትንሽ ቀናት በኋላ ያ ሰው ሳምባውም ሪከቨር እያደረገ ኦክሲጅኑም ከፍ እያለ ይመጣል። ወደ ቤት የሚሄድበት ሁኔታ ይመጣል። ከተኙት ውስጥ ግን ደግሞ የሳምባ ምቹ በጣም ይበረታና ኦክሲጅን ኖርመሊ ኦክሲጅን የምንሰጥባት አለች አይደለም ቀጭኗ ገመት በሷ ስንሰጥ ከፍ ማለት አይችልም። ደም ላይ አሁን ከዛ ከፍ ወዳለ ኦክሲጂን ደግሞ ደረጃው ማለት ለምሳሌ አሁን የምንተነፍሰው አየር ሀያ አንድ ፐርሰንት ኦክሲጂን ነው። እየጨማመርን ስንሄድ የኦክሲጂን ብዙ እየሰጠነው ሀምሳ ፐርሰንት ወደ መቶ ፐርሰንት ደርሰን ደሙ ላይ ኦክሲጂኑን ከፍ ማድረግ ሲያቅተን ሳምባ ኦክሲጂን ለማስተላለፍ ዶክተር አሰፋ አሁን ያሉት አድማጮች ግልጽ እንዲሆን ምናልባትም ኦክሲጅን የሚሰጥበትን ሁኔታ በሕክምና ተቋምም ያላዩ አድማጮቻችንም ጭምር ነው። አንድ ሰው በራሱ በተለመደው ጤናማ ሰው በሚተነፍሰው መንገድ ሰዎች መተንፈስ ሲያግታቸው፣ ለሰውነታችን አስፈላጊ የሆነውን ኦክሲጅን ቀደም ብለው በገለጹት ፕላስቲክ ወይም ቱቦ አማካኝነት የሚያደርገውን በዚህ መምሳቢያ ለአንዳንዶች እሱ ራሱ የማይሰራበት ይፈጠራል። ሳምባው የሚደርሰውንም ኦክሲጅን መቀበል፣ ማስተላለፍ ያቅተዋል እያሉን ነው። አዎ ሳምባችን እንግዲህ ሌላ ጊዜ እንደ ስፖንጅ ነገር ነው። ቀላል ነው። ራሱ አየር የሞላው በጣም የተጣጠፈ ልክ የማር ሰፈፍ የሚመስል ነገር ነው ሳምባ። እንዲያውም ሳምባ ሁለቱም ሲዘረጋ አንዴ የኳስ ሜዳን ነው የሚያክለው። ለምሳሌ የአዲስ አበባ ስቴዲየምን ነው የሚሞላው። ተጣጠፈ ነው። በጣም በብዛት የተጣጠፈበት ምክንያት በጣም ቀጭን በመሆኑ ኦክስጅን ይመጣና ያለምንም ችግር ወደ ደም ይሄዳል። በዚህ በሽታ በሚጠቃበት ጊዜ ግን የማስተላለፍ ኃይሉ በጣም ይቀንሳል። ሳምባ ወዲያው የመጨማተር ብዙ ፈሳሾችን የመያዝ የመክበድ ነገር ስለሚያመጣ የምንሰጠው ኦክስጅን እንደዛ አስተላላፊነቱ እንዲቀርና እየጨመርን ብንሄድም ደም ላይ ወደ ላይ ከፍት የሚለው ኦክሲጅን ለብል አናይም። በዚህ ጊዜ ነው እንግዲህ ወደሚቀጥለው ደረጃ የምንሄደው። ሰውም ሲተነፍስ በቃ ስራ ይሆነብታል። አየር ማስገባት ያቅተዋል። ትንፋሹ ይቆራረጣል። ከፍ እያለ በደቂቃ ሰላሳ አርባ ጊዜ መተንፈስ ሊጀምር ይችላል። አሁን ኦክሲጅን ዝቅ ሲል ሁሉንም የሰውነታችን ክፍል ስለሚነካ ወደሚቀጥለው አንደኛ በማስክ አድርገን ኦክሲጅን ለመስጠት እንሞክራለን። እሱ ኦክሲጅኑን ከፍ ማድረግ ከቻለ በዛ ይቀጥላል። ያ ካልሆነ ግን እንግዲህ የአይሲዩ ሰው እንደሚሰማሁን ሬስፕሬተር ቬንትሌተር ሲባል ብዙ ሰውን ሊሰማ ይችላል። በቲዩብ የመተንፈሻ ቱቦ ባፍንጫ ወይም ባፍ በኩል ወደ يا السرعة سرعة في السرعات مية ሌላ ተጨማሪ የሚገፋ ፕሬሽር ይሰጣል። ለምን ሳምባችን አንዱ ቦታ ላይ ጠባሳ ኑሮ ሌላ ቦታ ላይ አሁንም ማስተላለፍ የሚችልበት ሁኔታ ሊኖር ይችላል እና ያን የሚገባውን አየር ጥሩ ወደ ሆነው ሊመራው ይችላል። የዚህ አይነት ክሪቲካል ኬር ሰፖርት ይባላል። የዚህ አይነት ተንፈስ አድርገን ለዛ ለተጎዳው ሰው ሰውነቱ እንዲድን ነው የምናደርገው። ነገሮች በየደቂቃው ይቀያየራሉ የአይሲዩ ኬር ሲሆን በጠና የታመሙ ሰዎች ለማገገም የሚሰጠውን ሕክምና ነው እየገለጹ ያለው ዶክተር አሰፋ። ወደ ታሪኩም እስኪ መለስ እንበል። በተለይ ሳምባ ላይ የሚያደርሰው ጉዳት የበረታ መሆኑን ከሰዎች መልፈት ጋር መያያዙን፣ በጠና የታመሙ ሰዎች ላይ በእርግጥም አደጋው ከፍ ያለ መሆኑን ስፋት እየተነገረ ነው። ይሄ ህመም እንደ አውሮፓውያኑ የዘመን አቆጣጠር በ2019 መጨረሻ በቻይናዋ ውሃን ከተማ በተከሰተበት ወቅት የኮሮና ቫይረስ ምንነቱ ባልታወቀበት ብርቱና አጣዳፊ የመተንፈሻ አካላት ችግር ተደርጎ ነበር የተወሰደው። የሳንባ ምችን ቅድም ጠቅሰዋል፣ ከሌሎች የሳንባ ምቾች በምን ይለያል? የኮሮና ቫይረስ ሊከሰተው ይህ ሳንባ ላይ የሚደርሰው ችግር ምንድን ነው? መሰረቱስ ምንስ ነው? አንድ ሰው እንደው በቀላሉ ሊረዳ የሚችለው ነገር ካለ አዎ እንግዲህ አጠቃላይ ቫይረሶች ሳምባችንን ከፍ ባለ ሁኔታ ሳምባ ብቻ የማድረስ ጸባ ያላቸው ለምሳሌ ኢንፍሉዌንዛ የምንለው አሁን በብዛት ሳምባችንን በአብዛኛው ቀላል በሽታ ሆኖ ነው የሚያልፈው። በተወሰኑት ጠንከር በሚልበት ጊዜ አሁንም ሳምባችን ቫይረሱ በሚደርስበት ጊዜ ሰውነታችን የሚወስደው መልስ ነው። በብዛት ሳምባውን የሚጎዳው የሁለቱ ፍትጊያ ነው ያለ ከፍተኛ ጠባሳ በሳምባ ላይ የሚያመጣው ይሄ ግን፣ አሁን ኮሮና ቫይረስ እንግዲህ ከዚህ በፊትም የእሱ አይነት ዝርያዎች ከፍተኛ የሳምባ ምች በማምጣት አልፈዋል። ሚድል ኢስት ረስፕረተሪ ቫይረስ የሚባለውን ለምሳሌ እነሱ ነው ሳርስ የሚባለው የሳምባ መጎዳት በአጠቃላይ በሕክምና በዚህ ክሪቲካል ኬር ሜዲሲን በምንለው እጅግ በጣም የተለመደ ነገር ነው። በተለይ ሰው በጽኑ በሚታመምበት ጊዜ በሁለት ነገሮች ይመጣል። አንዳንዱ ራሱ ቀጥተኛ የምንለው ሳምባን የሚጎዱ ነገሮች መጀመሪያ ልክ እንደዚህ አይነት ቫይረስ ሲገባ ሌላው ግን ከሳምባ ውጭ የሚደረጉ ጉዳቶች ቢደርሱም ሰውነታችን የሚመልሰው መልስ ከፍተኛ ከሆነ እና ብዙ ኬሚካሎች የሚያመለጭ ከሆነ ሄደው ሳምባ ላይ ነው የሚያርፉት። በደም ዝውውር ማለት ነው። ሄደው የሳምባ ሴቶችን ነው አታክ የሚያደርጉት። የዚህ እንግዲህ ቫይረስ ምንድን ነው? አንደኛ ፍጥነቱ ነው። ሳምባ ምች ላይ የሚያሳየው የመልስ መጠን ሲለኩ እነዚህ ሳይቶካይን የሚባሉ ነገሮች አሉ፣ ኢንተርሊክ የሚባሉ ነገሮች አሉ። በጣም ከፍ ባለ ሁኔታ ነው አሁን አንዱ የቻይና ሐኪም ስልጠው ልክ እንደ ቦምብ ነው እንዳለው፣ ሳምባ ኦልሞስት የኦክሲጅን ማስተላለፊያ አይነት መሆኑ ይቀራል፣ ስፖንጅ መሆኑ እንደ ባሉን አይነት መሆኑ ይቀርና እንደ ሶሊድ አይነት ይሆናል፣ ወደ ጠጣርነት ይቀየራል ይሆናል። ይሄ ነው እንግዲህ ግን አይሲዩ ውስጥ ገብቶ ይህ ሰፖርት ከተሰጠው። ሁለተኛ ደግሞ ምንድነው ሳምባችን በዚህ ደረጃ ጉዳት በሚደርስበት ጊዜ ሌላም የሰውነት ክፍላችን ይጎዳል። ደም ግፊት ስቅ ማለት ይመጣ ይችላል፣ ኩላሊት ይጎዳል። ከዚህ ያለፉት ነው እንግዲህ በጣም የጸና የሆነው ብዙ ኦርጋኖች በአንድ ጊዜ በሚጎዱበት ጊዜ ነው። እንግዲህ ሰው ወደ የሚይዘው የኦክሲጅን ሰፕላይ፣ የሜካኒካል ቬንቲሌሽን ሰፖርት፣ ሌሎቹን ደም ግፊት ከፍ ማድረግ፣ ተጨማሪ ኢንፌክሽን ደግሞ ካለ ሊኖር ይችላል። ቫይረስ ሳምባውን በሚጎዳበት ጊዜ ትንሽ ቆይቶ ባክቴሪያዎችም ላይ